የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ህዳር 22 2017 ዓ ም ስርጭታችን ጀመረ። ግድያ ሲፈጸም ያሳያሉ የተባሉ በማኅበራዊ ሚዲያ የተለቀቀው ቪዲዮዎች በመንግሥት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምተዋል ቪዲዮውን ተመልክቸዋለሁ ፋኖ በዚህ የጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙ ቡድኖች መካከል አንዱ የሆነው የአማራ ፋኖ ነው ሕዝባዊ ድርጅት መሪ እንደሆነ የነገሩን አቶ እስክንድር ነጋን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በምሽቱ ተካቷል። ሰላም እንጠናስትልኝ፣ እንደምን ዋላችኋል፣ እንደምናምሽታችኋል። ውድ ተመልካቾቻችንና አድማጮቻችን ሳስተናግዳችሁን ማመሻው ሀብታሙ ስዩም ነኝ። ንጉሡ ታምሬ ከስቱዲዮ ዝግጅቱን ያቀናብርልናል። አስማማዋየ ነው ደግሞ ለዜናው አጠገቤ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አብራችሁ እንድትቆዩ አስቀድመን እንጋብዛለን። ዋና አዘጋጃችን ጽዮን ግርማ ናት። አሁን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋል። ሰላም ጤና ይስጥልን። በድጋሚ እንደምን አምሽታችኋል ተመልካቾቻችንና አድማጮቻችን፣ የምሽቱን ዜናዎች የማሰማችሁ አስማማየ ነው ነኝ። በናሚቢያ የምርጫ ጣቢያዎች በድጋሚ ተከፍተዋል። በምርጫ ቁሳቁስ እጥረት ምክንያት ለሁለተኛ ጊዜ የምርጫ ሂደቱ ባራዘመችው ናሚቢያ ዛሬ 36 የምርጫ ጣቢያዎች በድጋሚ ተከፍተው ምርጫው ተካሂዷል። ረቡዕ ዕለት የተጀመረው የምርጫ ሂደት ባለፉት ሁለት ቀናት በገጠሙ የቴክኒክ ችግሮች ምክንያት የተረጋጋችና ሰላማዊ አገር በመሆን በምታወቀው ደቡብ አፍሪካዊቷ የአፍሪካ ሀገር ውጥረት ፈጥሯል። ተቃዋሚዎችም የምርጫውን መዘግየት አሳፋሪ ብለውታል። አንዳንድ መራጮች ፕሬዚዳንታቸውንና ሕግ አውጪ አባላትን ለመምረጥ እስከ 12 ሰዓት በምርጫ መስጫ ጣቢያዎች ላይ ሰልፍ ላይ ማሳለፋቸው ተገልጿል። ይህም ናሚቢያ ከደቡብ አፍሪካ ነጻ ከወጣች እንደ አውሮፓውያን አቆጣጠር በ1990 ወዲህ በስልጣን ላይ ላለው የደቡብ ምዕራብ አፍሪካ ህዝቦች ድርጅት ስዋፖ ፓርቲ የገጠመው በጣም ከባድ ክስ እንደሆነ ተገልጿል። መራጮች መመዝገቢያ ታብሌቶች በትክክል አለመስራትና የምርጫ ወረቀቶች እጥረት ምርጫው በተጀመረ ለት የገጠሙ ቴክኒካዊ ችግሮች እንደነበሩም ተገልጿል። ይህን ተከትሎ በመራጮችና በፓርቲዎች ነቀፋ የደረሰበት የሀገሪቱ ምርጫ ኮሚሽንም ምርጫውን ለሁለተኛ ጊዜ በማራዘም እስከ ነገ ቅዳሜ ምሽት ድረስ እንዲካሄድ እንዲወስን አስገድዶታል። ሁኔታዎች የተቃዋሚ ፓርቲዎችን ቁጣ ያስነሳ ሲሆን አንዳንዶች የምርጫው ሂደት እንዲቆም ጠይቀዋል። ተቃዋሚ ፓርቲዎች ዛሬ ተገናኝተው የጋራ መግለጫ ለመስጠት ቀጠሮ ይዘው እንደነበረም ገለልተኛ አርበኞች ለለውጥ አይፒሲ ፓርቲ ተወካይ ክሪስቲን አኦቻማስ ተናግረዋል። የወጣቶች ስራ አጥነትና ከነፃነት በኋላ የተወለዱ አዲስ ትውልድ መፈጠር እንደ አውሮፓውያን አቆጣጠር ከ 1990 ዓ ም ጀምሮ ሲገዛ ለነበረው ሰዋፖ ፓርቲ የነበረውን ድጋፍ ፈታኝ አድርጎበታል። በናሚቢያ ከተመዘገቡ መራጮች መካከል 42 በመቶ ያሉ ከ35 ዓመት በታች ዕድሜ እንደሆኑም የምርጫ ባለስልጣናት ገልጸዋል። ናሚቢያ ዋና የዩራኒየም እና አልማዝ ላኪ ሀገር ብትሆንም ከ3 ሚሊዮን በላይ የሚሆነው ሕዝቧ በመሠረተ ልማትና የስራ እድሎች ተጠቃሚ እንዳልሆነ ተንታኞች ይናገራሉ። በእስራኤል ጥቃት 30 ሰዎች ጋዛ ውስጥ መገደላቸውን የሕክምና ባለሙያዎች ገለጹ። እስራኤል በጋዛ ባካሄደችው ወታደራዊ ጥቃት ቢያንስ 30 ሰዎች መገደላቸውንና አብዛኞቹ በከህብ አስር በሚገኘው ኑሴራይቲ መጠለያ ጣቢያ ውስጥ የነበሩ መሆናቸውን የሕክምና ባለሙያዎች አስታውቀዋል። የሕክምና ባለሙያዎችን ያሉት አካባቢውን ወረው የነበሩት የእስራኤል ታንኮች አርብ ዕለት ካፈገፈጉ በኋላ ነው። የጤና ባለሙያዎቹ አክለው ከሩሴራት በስተሰሜን በሚገኙ አካባቢዎችም የ19 ፍልስጤማውያን አስከሬኖችን ማግኘታቸውን ተናግረዋል። የእስራኤል ታንኮች አሁንም ከመጠለያ ጣቢያው በስተምራ መኖራቸውን የገለጸው የፍልስጤም የሲቪል አደጋ ጊዜ አገልግሎት ቡድኑ ከዛ አካባቢ ለሚደርሰው የእርዳታ ጥሪዎች ምላሽ ለመስጠት አለመቻላቸውንም ጨምሮ ገልጿል። ጥቃቱን አስመልክቶ በእስራኤል ጦር በኩል እስካሁን የተሰጠ አዲስ ምላሽ ባይኖርም ሰራዊቱ በጋዛ ሰርጥ ውስጥ የሚያካሄዳቸው ዘመቻ አካል የሆኑ የሽብር ኢላማዎችን መምታቱን ቀጥሏል ሲል ትላንት ሐሙስ አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለሥልጣናት ባለፉት ወራት በጋዛ ባካሄዱት ጥቃት ይዘዋቸው የነበሩ 30 ፍልስጤማውያን መልቀቃቸውን አስታውቀዋል። የሕክምና ባለሙያዎቹም የተለቀቁ ሰዎች በደቡባዊ ጋዛ ከሚገኝ ሆስፒታል ለሕክምና ምርመራ መድረሳቸውንም አረጋግጠዋል። በጦርነቱ ወቅት የታሰሩ ፍልስጤማውያን ከእስር ከተፈቱ በኋላ በእስር ወቅት በእስራኤላውያን እንግልትና የማሰቃየት ተግባር እንደሚፈጸምባቸው ተናግረዋል። እስራኤል ግን ይህንን የማሰቃየት ውንጀል አትቀበልም። ለወራቶች በጋዛ የተኩስ ማቆም ስምምነት እንዲደረስ ሲደረጉ የነበሩ ውይይቶች እምብዛም ለውጥ ያላሳዩ ሲሆን በአሁኑ ወቅትም ድርድሮቹ ቆመዋል። በእስራኤልና ሐማስ አጋር በሆነው የሊባኖሱ ሂዝቦላ መካከል የተደረሰው የተኩስ አቁም ከረቡ ባለዳ ጀምሮ ተግባራዊ የተደረገ ሲሆን ከቅርብ ወራት ወዲህ በከፍተኛ ሁኔታ ተባብሶ የነበረውንና የጋዛን ግጭት ሸፍኖት የነበረውን ጦርነት ማስቆም መቻሉም ተገልጿል። አድማጫችን የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፑቲን ኬቭን በአዲስ እጅግ ፈጣን ተውዘግዛጊ ሚሳይል እንደሚመቱ አስፈራሩ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን ዋና ከተማ ኬቭ የሚገኙትን የውሳኔ መስጫ ማዕከላት ኦርሽኒክ በተሰኙ ከድምፅ የፈጠኑ የሩሲያ ተውዘግዛጊ ሚሳይሎች እንደሚመቱ ትላንት ዝተዋል። ፑቲን ይህን የተናገሩት በዩክሬን የኃይል መሠረተ ልማቶች ላይ ጥቃት በማድረስ በመላ አገሪቱ ከአንድ ሚሊዮን በላይ ለሚሆኑ ሰዎች ኃይል ካቋረጡ በኋላ ነው ፑቲን በካዛክ መዲና አስታና ከተማ ትናንት በሰጡት ጋዜጣዊ መግለጫ ኦርሽኒክ በሰራዊቱ በወታደራዊ ተቋማት ወይም ኪየቭ የሚገኙትን ጨምሮ በውሳኔ ሰጪ ማዕከላት ላይ ከመጠቀም ወደ ኋላ እንደማይሉ መናገራቸውን አዚያንስ ፍራንስ ፕሬስ ዘግቧል። ሐሙስ ዕለት በዩክሬን በኃይል አመንጪ መሠረተ ልማቶች ላይ በሰው አልባ አውሮፕላንና በሚሳይል ጥቃት ያደረሱትም ዩክሬን በዩናይትድ ስቴትስ መካከለኛ ርቀት ተተኳሽ ሚሳይልን ተጠቅማ በሩሲያ ላይ ላደረሰችው ጥቃት ምላሽ መሆኑንም ተናግረዋል። ይህ ጥቃት በዚህ ወር ውስጥ በኃይል መሠረተ ልማት ላይ የደረሰ ሁለተኛው ጥቃት ሲሆን ከመጋቢት ወር ወዲህ ደግሞ አስራ አንደኛው መሆኑን ባለስልጣናቱ ተናግረዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው ሞስኮ ተውዘግዛጊ ሚሳይሎችና በአንድ ጊዜ በርካታ ፈንጆችን በአየር ላይ የሚጥሉ መሳሪያዎች በመጠቀም ጦርነቱን ወደ ከፋ መባባስ አስገብተዋል ሲሉ ከሰዋል። ዓለም አቀፉ ማህበረሰብ በኪየቭ መንግስት ማዕከላት ላይ ያነጣጠረ ዛቻዎች ምላሽ እንዲሰጥም ዩክሬን በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ጠይቃለች። በጥቃቱ ምክንያት የኤሌክትሪክ ኃይል ካጡ ከአንድ ሚሊዮን በላይ ሰዎች በተጨማሪ ሌሎች በሚሊዮን የሚቆጠሩ ሰዎች ነባሩ የመብራት መቋረጥ ተባብሶባቸዋል። ሩሲያ በጥቃቱ 91 ሚሳይሎችንና 97 ሰው አልባ አውሮፕላኖችን መጠቀሟን የዩክሬን አየር ኃይል ያስታወቀ ሲሆን ኢላማቸውን ከመቱ 12 ጥቃቶች መካከል አብዛኞቹ በኃይል ተቋማትና በነዳጅ ማከማቻዎች ላይ ማረፋቸውን እንዲሁም በውሃ አገልግሎት ላይም ተጽዕኖ ማድረሱን ገልጿል። ኢራን በኒውክሌር ጣቢያዎቿ ዩራኒየም ማበልጸግ ሊጀምር ነው ተባለ። ኢራን ፎርዶና ናትዝ በተባሉ የኒውክሌር ማብላያ ጣቢያዎች በሺዎች የሚቆጠሩ የተሻሻሉ የኒውክሌር ማብላያዎችን በመጠቀም ዩራኒየም ማበልጸግ ሊጀምር መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል እንዳለው በጦር መሳሪያ ደረጃ ዩራኒየም ማምረቷ በቴህራን የኒውክሌር መርሃ ግብር ምክንያት እየታየ ያለውን ውጥረት ያባብሰዋል። ከዓለም አቀፉ የአቶሚክ ኃይል ተቋም የወጣው መረጃ ኢራን በአሁኑ ወቅት ዩራኒየም የምታበልጽግበት ጥራት ከማብላዊ አቅም በታች መሆኑን ሲያመለክት፣ ይህም ከምዕራቡ ዓለምና ከመጪው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር አሁንም መደራደር እንደምትፈልግ አመላካች ነው ተብሏል። ነገር ግን እስራኤል በጋዛ ሰርጥ በሀማስ ላይ ጦርነት እያካሄደች ባለችበት፣ እንዲሁም በሊባኖስ ከሚገኘው ሂዝቦላ ጋር የተኩስ አቁም ካደረገችም በኋላ ኢራን አሁንም እስራኤልን ማስፈራራቷን ቀጥላለች። ትራምፕ ስራ ከጀመሩ በኋላ እንዴት የኢራንን ጉዳይ እንደሚይዙት ግልጽ አይደለም ሲል አሶሲየትድ ፕሬስ ዘገባ አመልክቷል። በተባበሩት መንግስታት የኢራን ልዑክ በአቶሚክ ባለሥልጣን ሪፖርት ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የዓለም አቀፉ የአቶሚክ ኃይል ተቋም ቦርድ ኢራን ከተቋሙ ጋር ሙሉ በሙሉ በመተባበር ላይ አይደለችም በሚል በተጠናቀቀው የፈረንጆቹ ህዳር ውስጥ ባደረገው ስብሰባ ማውገዙን ተከትሎ ቴህራን ፕሮግራሟን በፍጥነት እንደምትገፋበት ዝታለች። ኢራን እንደ አውሮፓውያን አቆጣጠር በ2015 ከዓለም ሀያላን አገራት ጋር የነበራት የኒውክሌር ውል አሜሪካ በእንደ አውሮፓውያን አቆጣጠር በ2018 ከስምምነቱ መውጣቷን ተከትሎ ከፈረሰ ወዲህ ከጦር መሳሪያ ደረጃ በታች የሆነ ኒውክሌር ማበልጸጓን ቀጥላበታለች። የአሜሪካ የስለላ ድርጅቶችና የሌሎች ወገኖች ዳሳ እንደሚያመለክተው ኢራን የጦር መሳሪያ የማምረት መራ ግብር ግን አልጀመረችም። በመጨረሻም ቻይና 3000 ኪሎ ሜትር በሚረዝመው ትልቁ በረሃ ያካሄደችውን የአረንጓዴ መቀነት ፕሮጀክት ማጠናቀቋን አስታወቀች። ቻይና በበረሃማነትና ሀገሪቱን ለጉዳት የዳረገውን የአሸዋ አውሎ ንፋስ የመከላከል ብሔራዊ ጥረቱ አካል የሆነውንና ለ46 ዓመታት የፈጀውን በትልቁ የሀገሪቱ በረሃማ ስፍራ ዛፎች የመትከል ዘመቻ ማጠናቀቋን የመንግሥት ሚዲያዎች አስታውቀዋል። ከጂጃን ግዛት በስተ ሰሜን ምዕራብ የተካሄደውና አረንጓዴ ቀበቶ የሚል ስያሜ የተሰጠው 3000 ኪሎ ሜትር የሚሸፍነውን በረሃ በዛፎች የመሸፈን ዘመቻ ሐሙስ እለት የተጠናቀቀው የመጨረሻው 100 ሜትር ላይ የዛፍ ተከላ ከተካሄደ በኋላ ነው። በረሃውን አረንጓዴ ለማድረግ የተደረገው ጥረት የጀመረው እንደ አውሮፓውያን አቆጣጠር በ1978 የሦስቱ ስያሜ መጠለያ ወይም በተለምዶ ታላቁ አረንጓዴ ግድግዳ ተብሎ የሚጠራው ፕሮጀክት ነው። ከዛን ጊዜ ጀምሮ ከ30 ሚሊዮን ሄክታር በላይ በሚሆነው የበረሃው ክፍል ዛፎች ተተክለዋል። ደረቅ በነበረው ሰሜን ምዕራብ አካባቢ የተካሄደው የዛፍ ተከላም ባለፈው ዓመት መጨረሻ ቻይና አጠቃላይ ደን ሽፋኗን እንደ አውሮፓውያን አቆጣጠር ከ1949 ከነበረው 10 ከመቶ ወደ 25 በመቶ በላይ እንድታሳድግ አስችሏታል። ሆኖም ተቺዎች ዛፎቹ የመጽደቅ ዕድላቸው በጣም ዝቅተኛ መሆኑና በተደጋጋሚ በዋና ከተማዋ ቤጂንግ የሚደርሰውን የአሸዋ አውሎ ነፋስ አደጋን በመቀነስ ረገድ ውጤታማ ለመሆናቸውን ይገልጻሉ። የጂጂያንግ የደን ልማት ባለሥልጣን ጁሊዶንግ ሰኞ እለት በቤጂንግ በሰጡት ጋዜጣዊ መግለጫ ግን ቻይና በረሃማነትን ለመከላከል በታክል ማካን ዙሪያ እጽዋትንና ዛፎቿን መትከሏን ትቀጥላለች ሲሉ ተናግረዋል። ቻይና ዛፎችን የመትከል ጥረቶች ብታደርግም ካጠቃላይ የመሬቷ ክፍል 26.8 ከመቶ የሚሆነው አሁንም በረሃማ መሆኑን ከሀገሪቱ የደን ቢሮ የተገኘው መረጃ ያመለክታል። ሁኖም ከ10 ዓመት በፊት ከነበረው ከ272 በመቶ ህዝብ ጋር ሲነጻጸር በረሃማነቱ በመጠኑ ዝቅ ማለቱ ተመላክቷል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የምሽቱ የዓለም ዜናዎቻችን እነዚህን ይመስሉ ነበረ። ቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ። አስማማዊ ነውን፣ ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ያስተናግዳኳችሁ ያለሁት ሀብታሙ ስዩም ነኝ። የስቱዲዮ ቅንብሩን የሚመራው ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ግድያ ሲፈጽም ያሳያሉ የተባሉ በማህበራዊ ሚዲያ የተለቀቁ ቪዲዮዎች በመንግስት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምተዋል። የፌዴራልና የክልል ባለስልጣናት ግን የጭካኔ ድርጊት ብለው የገለጹትን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ ባለፈው ሐሙስ ዕለት በጽኑ አውግዘዋል። በሃሩን ማሩፍ የተጠናቀረውን ዘገባ እንግዶ ልዲያቅ ሰማናል። በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ በቪዲዮ ላይ ግድያ ያሳያል የተባለውን ድርጊት በተመለከተ ቡድኑ ተጠያቂ እንዳልሆነ አስታውቀዋል። Well, I have seen the video, and without any question, of course, so it has nothing to do with this barbaric act. ቪዲዮውን ተመልክቸዋለሁ። ፋኖ በዚህ የጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም። ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር ባለፈው ሳምንት ቃለምልልስ ያደረጉትና በኢትዮጵያ የት አካባቢ እንደሚገኙ ያላሳወቁት አቶ እስክንድር ነጋ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያውግዝ ተናግረዋል። መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው። ይህ አዲስ ዜና አይደለም። እንዲህ አይነት የጭካኔና አሰቃቂ ተግባር በተለይም በአማራና በኦሮሞ ክልሎች ላይ ከዚህ በፊት አይተናል። እናም እንደኛ ከሆነ ይህ አዲስ ክስተት አይደለም። እንዲህ አይነት ድርጊቶች ከዚህ በፊት በኦሮሚያ ክልል እንደተፈጸሙ የሰብአዊ መብት ድርጅቶችና የዓለም አቀፍ ሚዲያ ዘግበዋል። የአማራ ተወላጅ የሆኑና ፋኖ በሚል የተደራጁ በርካታ ቡድኖች በአማራ ክልል የትጥቅ ትግል በማካሄድ ላይ ናቸው። የኢትዮጵያ መንግስትም ፋኖ የተለያዩ ቡድኖች እንዳሉት ያምናል። ካሉት የፋኖ ቡድኖች ውስጥ አንዱ ተፈጸመ ለተባለው ጥቃት እጁ እንደሌለበት በምን አወቁ ተብለው ለተጠየቁት ጥያቄ አቶ እስክንድር ሲመልሱ፣ ቪዲዮው መንግስት ሆን ብሎ ያቀነባበረው ነው ሲሉ ከሰዋል። ምክንያቱም እንዳልኩት እንዲህ አይነት የጭካኔ ድርጊት ተደጋግሞ ተፈጽመዋል። በተደጋጋሚ የተፈጸመውን ድርጊት እንደታዘብ ነው ወደ መንግስት የሚያመለክት ነው። ምክንያቱም የመንግስት ወታደሮች፣ መንግስት ነው ይህን የሚፈጽመው። ይህ ሲከሰት ለመጀመሪያ ጊዜ አይደለም። በተጨማሪም የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች ቪዲዮ የተቀነባበረ መሆኑን ተናግረዋል። መንግስት ለክስተቱ ፋኖን ተጠያቂ ለማድረግ የሚያሳየውን ከፍተኛ ጥረት ስንታዘብ ለፕሮፖጋንዳ ዓላማ ብቻ የተቀነባበረ ነው ብለን መደምደም እንችላለን። አቶ እስክንድር የተጠቀሰውን ቪዲዮ መመልከታቸውን ገልጸው የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማኅበራዊ ሚዲያ ትንተና ባለሙያዎች በይፋ በሚሰጡት አስተያየት ላይ እንደሚተማመኑ አስታውቀዋል። የተጠቀሰው ቪዲዮም ለፕሮፖጋንዳ የተቀነባበረ ነው ብለዋል። ቪኦኤ በቅርቡ በማኅበራዊ ሚዲያ የተለቀቁና ሁለት የተለያዩ ሰዎች ማንነታቸው ባልተለየ ሰዎች ተይዘው የሚያሳዩ ሁለት ቪዲዮዎችን ተመልክተዋል። በአንደኛው ቪዲዮ ላይ የሚታየው ወጣት ቤተሰቦች በፋኖ እንደተገደለ ይከሳሉ። በአንደኛው ቪዲዮ ላይ የሚታየው ልጅ አባት መሆናቸውን የገለጹት አቶ አማራ አሰፋ ድርጊቱ የተፈጸመው በነሐሴ 22 2017 በደራ ወረዳ ገርቦ ቀበሌ መሆኑን ባለፈው ሳምንት ለቪዮ ተናግረዋል። ወንድ ልጃቸው መገደሉን ለቪዮ የተናገሩት አቶ አማረ ለድርጊቱም ፋኖን ተጠያቂ አድርገዋል። ልጄ የአስራ አራት ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን። ሁለቱ ቪዲዮዎች የትና መቼ እንደተቀረጹ ቪኦኤ ማረጋገጥ አልቻለም። ካለፈው ሳምንት ማክሰኞ ጀምሮ የዩኒቨርሲቲ ተማሪዎችና የክልል መንግስታት ውግዘትና ቁጣቸውን አሰምተዋል። በኦሮሚያ ክልል የሚገኙ አንዳንድ የዩኒቨርሲቲ ተማሪዎች ተፈጽመዋል የተባለውን ድርጊት በማውገዝ የተቃውሞ ሰልፍ አድርገዋል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተፈጽመዋል የተባለውን ድርጊት አስመልክተው በሰጡት አስተያየት ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው የአረመኔነት ተግባር ይህንኑ የሚያመለክት ነው። ይህ ፈጽሞ ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ሲሉ በፌስቡክ ገጻቸው ላይ አስፍረዋል። የኦሮሚያ ክልል የኮሚኒኬሽን ቢሮ በበኩሉ በቴሌቪዥን ባስተላለፈው መግለጫ በደራ ተፈጽሟል የተባለው እንግዲህ ያውግዞ የፋኖ ኃይሎችን ተጠያቂ አድርገዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ተግባር ያወግዛል፣ የዜጎችን ደህንነት ለማረጋገጥም ይሰራል ብሏል። ከኦሮሚያ ክልል ኮሚኒኬሽን የወጣው መግለጫ የኦሮሚያም ሆነ የፌዴራል መንግስታት ያወገዙትንና አስተያየት የሰጡበትን ድርጊት በተመለከተ የቪዲዮ ክሊፕ አላጋሩም። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ ማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። የቪኦኤ የአፍሪካ ቀንድ ክፍል ከመንግሥት ኮሚኒኬሽን ሚኒስትር ለገሰ ቱሉ ከጠቅላይ ሚኒስትር ቢሮ እንዲሁም ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ እንግዶ ያሰማን የዕለቱን አብይ ረዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ናይጄሪያን ይመለከታል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትናንትናው ዕለት ይፋ ባደረገው ሪፖርቱ የነሐሴ ወር የናይጄሪያን መንግሥት በመቃወም የተካሄዱ ሰልፎችን ተከትለው ባደረገው ምርመራ ባለሥልጣኑ በወሰዷቸው እርምጃዎች ተቃዋሚዎችን ገድለዋል፣ ከአንድ ሺህ ሁለት መቶ በላይ ሰዎችን ደግሞ አስረዋል ብለዋል። የአምነስቲ ምርመራ ውጤት የተሰማው በናይጄሪያ ዜጎች መብታቸውን የሚገልጹባቸው መንገዶች እየጠበቡ የመምጣታቸው ስጋት እያየለ በመጣበት በአሁኑ ወቅት ነው። አሉላ ከበደ የቲሞቲ ኦቢዞን ዘገባ ወደ አማርኛ መልሶታል። አምነስቲ ኢንተርናሽናል ትላንት ሐሙስ ይፋ ያደረገው ባለ 34 ገጽ ሰነድ የአይን እማኞችን ዋቢ ያደረገና ከተጎጂዎች ቤተሰቦችና ጓደኞቻቸው ጋር ባደረገው ቃለምልልስ ላይም የተመሠረተ ነው። የናይጄሪያ ፖሊሶች የኑሮ ውድነት ያደረሰባቸውን ጫና ለመቃወም አደባባይ በወጡ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል ያለው አምነስቲ በሪፖርቱም አያይዘው ፖሊስ ሁለት ሕጻናትን ጨምሮ 24 ሰዎችን ገሏል ብሏል። በቦርኖ፣ ካዱና፣ ካኖ፣ ካትሲና ጂጋዋና ኒጀር ክፍለ ግዛቶች በሰልፈኞች ላይ የደረሱ ጉዳቶች ተመዝግበዋል። እንደ ሪፖርቱም ዝርዝር ፖሊስ በሰልፈኞቹ ላይ አናታቸውና አካላቸው ላይ የተነጣጠሩ ጥይቶችን በቅርብ ርቀት ሲተኩስ፣ ሌሎች ተጎጂዎች ደግሞ በዘፈቀደ በትረጫ አስለቃሽ ጭስ እንዲታፈኑ አድርጓል። ኢሳሳኑስ የአምነስቲ የናይጄሪያ ጽህፈት ቤት ዲሬክተር ናቸው። ትክክለኛው የሟቾች ቁጥር በሪፖርቱ ከተገለጠውም የበለጠ ሊሆን ይችላል ይላሉ። ዛሬ ይህን ሪፖርት እዚህ ካኖ ላይ በምናቀርብበት ወቅት ብዙ ቤተሰቦች መጥተው ልጆቻቸው እንደጠፉ መቅረታቸውን በርካቶችን መገደላቸውንና እንዲሁም በሰው ዋራ ስፍራ ታስረው የሚገኙ መኖራቸውን ገልጸውልናል። ስለሆነም ጉዳዩ በሪፖርቱ ላይ ከገለጽነውን በላይ እየሰፋ ነው። ይህ የናይጄሪያ ባለሥልጣናት ሕዝብ ተቃውሞውን በሰላማዊ መንገድ የመግለጽ መብት ያለው መሆኑን ለመቀበል ዝግጁ አለመሆናቸውን ብቻ የሚያሳይ ነው። የተቃውሞ ሰልፎ አዘጋጆች አስር የቁጣ ቀናት ብለው የሰየሙት የነሐሴው ተቃውሞ ብዙዎች መንግሥት በነዳጅ ዋጋ ላይ ያደርግ የነበረውን ድጎማ ማንሳት ጨምሮ በከፊል የፕሬዚዳንት ቦላቲኒው የኢኮኖሚ ማሻሻያ ድንጋጌ ያስከተለው ነው ብለው የሚያምኑት የኑሮ ውድነት በሕዝቡ ላይ ያደረሰውን ጫና ለመቃወም እየተካሄደ ነበረ። የናይጄሪያ ፖሊስ ባለስልጣናት ለአምነስቲ ውንጀላ ምንም አይነት ምላሽ ባይሰጡም ከዚህ ቀደም ሰልፉን ለማፈን በሰልፈኞች ላይ በቀጥታ ተኩሰዋል የሚለውን ማስተባበላቸው ይታወሳል። ናይጄሪያ ባለስልጣናቷ የተሻለ ተጠያቂ የሚሆኑበትን አሰራር ተግባራዊ ለማድረግ በተደጋጋሚ ቃል ብትገባም ፖሊስ በጭካኔ የሚወስዳቸውን እርምጃዎች በተመለከተ ግን ረዘም ያለ ታሪክ አላት። የተቃውሞ እንቅስቃሴዎቹ በተካሄዱበት ወቅት የሀገሪቱ የደህንነት ተቋማት ኃላፊዎች አስቸኳይ ስብሰባ ያደረጉ ሲሆን የመከላከያ ሰራዊቱ አዛዥ ጄኔራል ክሪስቶፈር ሙሳም ለጋዜጠኞች መግለጫ ሰጥተው ነበር። የትኛውም ናይጄሪያዊ በማንኛውም ምክንያት ጉዳት ሲደርስበት በመስማታችን ማናችንም ብንሆን ደስተኛ አይደለንም። የናይጀሪያን ደህንነት ማረጋገጥ ግዴታችን ነው። የበለጠ ትኩረት ሰጥተን በቁርጠኝነት መስራት እንቀጥላለን። ሰብአዊ መብቶች እናከብራለን። ጉዳያቸውን በሕጋዊ መንገድ የሚያከናውኑትን ሁሉ መብቶቻቸውን እናከብራለን። ሆኖም የመንግሥት ሥልጣን የሕገ መንግሥታዊ በሆነ መንገድ ለመያዝ ወይም ለመቀልበስ የሚጥሩትን አሊያም በሕይወትና በንብረት ላይ ውድመት የሚያደርሱትን ከመከታተልና ተጠያቂ ከማድረግ አንመለስም። የአሁኑም የአምነስቲ ሪፖርት የተሰማው የናይጄሪያ ባለሥልጣናት የፖለቲካ ተቃውሞን ለማፈን እየሞከሩ ነው በሚል የሰብአዊ መብት ተሟጋች ቡድኖች ስጋት እየጨመረ በመጣበት ወቅት ነው። ሳኖስ ሲያስረዱም ባለሥልጣናቱ ተገቢ ያልሆነ ኃይል በተቃውሞ አድራጊዎች ላይ መጠቀም ለማቆም ቁርጠኛ ፍላጎት የላቸውም ብለዋል። የተጠያቂነት መጥፋት በፖሊስና በሌሎች የመንግስት ባለሥልጣናት የተፈጸሙ ግድያዎችን መካድ፣ በናይጄሪያ በሕግ ያለመጠየቅ አሁንም እንደተንሰራፋ መሆኑን ያመቆም እንዳለበት ማሳያዎች ናቸው። ይህ የሆነው ልዩ የጸረ ዘረፋ ጓድ የሚል መጠሪያ የተሰጠው ኃይል የሚወስደው እርምጃ እንዲያበቃ ለማድረግ የታለሙ የተቃውሞ ሰልፎች በተካሄዱበት ወቅት ነው። አስተያየት ካላችሁ ብለን ጠይቀናቸው ነበር። ያሉት ነገር የለም። አሁንም እንዲያደርጉ የምንፈልገው ነገር በግድያዎቹ ተጠያቂ የሆኑትን ሕግ ፊት እንዲያቀርቡ ነው። እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2020 ልዩ የጸረ ዘረፋ ጓድ የተባለው በእንግሊዝኛው ምህጻረ ቃል ሳርስ በመባል የሚታወቀው የፖሊስ ልዩ ኃይል የወሰደው የጭካኔ እርምጃ ከፍተኛ ተቃውሞ መቀስቀሱ የሚታወስ ነው። የተቃውሞ ሰልፉ በመጨረሻም በሌጎስ ሌኪ መግቢያ የተሽከርካሪዎች መተላለፊያ ክፍያ ከሚከፈልበት ስፍራ ላይ የሰው ሕይወት በጠፋበት ተኩስ ተጠናቋል። አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ትናንት በተከበረው የምስጋና ቀን በርካታ አሜሪካውያን ጠረጴዛ ከበው ማዕድ ተጋርተዋል። በቅርቡ የወጣ ሪፖርት እንዳመላከተው ግን በአሜሪካ ትልቋ ከተማ የሚገኙ በርካታ ነዋሪዎች የምግብ ዋስትና እጦት ገጥሟቸዋል። በኒውዮርክ ከተማ የሚገኙ የነጻ ምግብ ማደያዎች ተጠቃሚዎችም እየጨመሩ መጥተዋል። ከእነዚህም ውስጥ የመተዳደሪያ ስራ ያላቸው ይገኙበታል ተብሏል። የቪኦኤ ቲና ትሬን የላከችውን ዘገባ እንግዶ ወልዴ ያሰማናል። በኒውዮርክ የአንድ ምግብ ባንክ ሰራተኞች ወደ ከተማው የተለያዩ አካባቢዎች ወደሚገኙ የምግብ የሾርባ ማጀት የሚላኩና በልገሳ የተገኙ ምግቦችን በማሸግ ላይ ናቸው። ዘኔታ ቲስደል የኒውዮርክ ምግብ ባንክ ምክትል ፕሬዚደንት ናቸው። አምስቱንም ክፍለ ከተሞች የሚያገለግሉና በረሃብ ቅነሳ ላይ ከሚሰሩ ትላልቅ ድርጅቶች ውስጥ አንዱ ነን። ዘጠና ከመቶ የሚሆኑ የከተማው አካባቢዎችን እንደግፋለን ይህንንም የምናደርገው ከስምንት መቶ በላይ ከሚሆኑ ለትርፍ ከማይሰሩ ድርጅቶች ጋር በመሆን ነው። አሜሪካውያን ከቤተሰብና ወዳጅ ጋር ሰብሰብ በሚሉበት በዚህ የምስጋና ቀን ሰሞን በምግብ ባንኩ ሥራ ይበዛል። አዲስ የወጣ ሪፖርት እንዳመለከተው በአሜሪካ ትልቁ ከተማ በሆነው ኒውዮርክ የሚገኙ ከፍተኛ ቁጥር ያላቸው ነዋሪዎች ራሳቸውን መመገብ ከብዷቸዋል። በኒውዮርክ የሚገኘው በጎ አድራጊው ድርጅት ሮቢን ሁድ በከተማዋ የሚገኙ የነፃ ምግብ ማደያዎችን አጠቃቀም አጥንተዋል። ከኮቪድ ወረርሽኝ በፊት ከአምስቱ አንዱ ጎልማሳ ወይም 20 በመቶ የሚሆኑት ከምግብ ማደያው አገልግሎት ያገኙ ነበር። ከወረርሽኙ ወዲህ ግን ቁጥሩ ወደ 31 ከመቶ ወይም ከሶስት ጎልማሳ አንዱ ምግብ ለመውሰድ እንደሚመጣ ታውቋል። ዘኔታ ቲስዴል እንደሚሉት ረሃብ የሚገጥማቸው የህብረተሰብ ክፍሎች አይነት ተቀይረዋል። What we see now is that more and more working families are visiting local food pantries and soup kitchens. And actually this <laughs> <laughs> ሰዎች በነጻ የሚታደልን ምግብ ፍለጋ እንደሚሄዱ ተደርጎ የሚታሰበው ትክክል አይደለም ሰዎች ኑሮ ከብዷቸዋል የሮቢን ሁድ ሪፖርት እንዳመለከተው የምግብ እርዳታው ተጠቃሚዎች አብዛኞቹ ስራ ያላቸው ናቸው ወደ ምግብ ማከማቻው ከሚመጡት ሶስት የኒውዮርክ ነዋሪዎች ሁለቱ ስራ ያላቸው ናቸው በድጋሚ ሸሚካ በኮሮና ወረርሽኝ ወቅት በርካታ ሰዎች ስራቸውን አጥተዋል። በርካታ ስራዎችም መልሰው ተከፍተዋል፣ ነገር ግን በቂ የሚከፍሉ አይደሉም። ይህ ነው የሚባል የደሞዝ ጭማሪም አልታየም። የደሞዝ ክፍያ ከውጪ አንጻር እየጨመረ ባለመሆኑ በኒውዮርክ ነዋሪዎች ላይ ጫና ጨምሯል። የኒውዮርክ ምግብ ባንክ ምክትል ፕሬዚዳንቷ ዘኔታ ቲስደር now new yorkers are finding it harder and harder for one dollar. አንድ ዶላር ከዚህ በፊት መግዛት ይችል የነበረው አቅም አሁን ስለሌለው የኒውዮርክ ነዋሪዎች ኑሮ ከብዷቸዋል። የምግብ ባንኩ እንደሚለው በኒውዮርክ ከተማ አንድ ነጥብ ሶስት ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል። ተጠቃሚዎቹም ምክንያታቸው የተለያየ ነው። አንዳንዶቹ ቤተሰቦች ሌላ አማራጭ ስለሌላቸው ወደ ምግብ ማደያ ይመጣሉ። ሌሎች ደግሞ ለመጠባበቂያ ብለው ምግቡን የሚወስዱ ናቸው። ሸሚካ ኦልፎንስ በኒውዮርክ ሶስት ከባድ ሁኔታዎች አሉ ለመኖሪያ ቤትና ለሕፃናት እንክብካቤ የሚከፈለው ዋጋ ከፍተኛ መሆን፣ እንዲሁም ምግብ ውሃና መብራት ለመሳሰሉ የሚከፈለው እየጨመረ መምጣቱ ነው። የምግብ ሸቀጥ ዋጋ ውድ መሆን በርካታ ሰዎች የምግብ ማከማቻውን እንዲጎበኙ አስገድዷቸዋል። በመሆኑም አንዳንድ ባለሙያዎች እንደሚሉት የመንግስት የገንዘብ ድጋፍ ወሳኝ ነው። በአሜሪካ አዲስ የሚመጣው አስተዳደር ግን አንዳንድ የመንግሥት ፕሮግራሞችን እንደሚዘጋ ፍንጭ ሰጥተዋል። ሸሚካ አልፎንስ አዲሱ መንግስት እንደውም ድጋፉን ማጠናከር አለበት ይላሉ። ያለፈው ምርጫ ቤተሰቦች በመመገቢያ ጠረጴዛቸው ዙሪያ ሆነው የሚነጋገሯቸው ጉዳዮችን ሁሉ የነካ ነበር። ምግብ ደግሞ ዋናውና በመመገቢያ ጠረጴዛቸው ላይ የሚነሳ ጉዳይ ነው። አዲስ የሚመጣው አስተዳደር የማህበራዊ ደህንነትን ለማጠናከር መዋዕለ ንዋይ የሚመድብበት መልካም አጋጣሚ ነው። ያ የማይሆን ከሆነ ግን ሸሚካ ኦልፎንስ እንደሚሉት የበለጠ ቁጥር ያላቸው የተቸገሩ ሰዎች ወደ ምግብ ማደያዎቹ ይጎርፋሉ። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዶ ሌ ነኝ ዋሽንግተን ዲሲ ያዳመጣችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ዝግጅት በእርሷና በልጇ ላይ የደረሰ ያለችውን ጥቃት ለሌሎች ማስተማሪያ ስለምታጋራው እናት ይነግረናል። ነዋሪነቷን ዩናይትድ ስቴትስ ኖርዝ ካሮላይና ያደረገችው ፈትያ ረመዳን የሶስት ልጆች እናት ናት። በልጅነት ዕድሜዋ ለቤተሰብ ቅርብ በሆነ ሰው በተደጋጋሚ የመደፈር ጥቃት እንደደረሰባት ትናገራለች። ፈትያ በእርሷ ላይ በልጅነቷ የደረሰው ጥቃት በልጇም ላይ መደገሙን ቆይታ እንደተረዳች ተናግራለች። በእርሷና በልጇ ላይ የደረሰው ጥቃት በሌሎች ላይ እንዳይደገም በሚል ራይዝ አበቭ አብዩዝ ወይንም ከጥቃት ነጥረን ኑጣ የተሰኘ የጥቃት ሰለባዎች ማህበርም መስረታለች። የደንገረሞ ፈትያን ፎቲያን አነጋግራታለች። ወደ ዝግጅቱ እናምራ። እኔ ፈትያ ረመዳን አህመድ ነው የሚባለው። እየተወለድኩ ድሬዳዋ ያደግኩ ድሬዳዋና ጅቡቲ መሀል ነው የመጣው። ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ አባቴ ጥሮታ የወጣው ከኮካኮላ ፋብሪካና ስሚንቶ ስሚንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች ነጋዴ ነበረች። እና ከጥሩ ቤተሰብ ነው የመጣሁት ወላሂ። እና ወንድምና እህቶች ነበሩኝ። ሁለት ወንድም አንድ እህት። አሜሪካ ነው የምኖረው። የሶስት እናት ልጆች ነኝ። ጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የምሰረሹ። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው እና እስቲ ጥቂት ስለዛ ወቅት ንገሪኝ። ምን ነበር የተከሰተ? በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው። ቤተሰብ አያቁም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል። ፈቴ ያመታ ቡና ታፍላልኝ አንዳንድ ነገር የለም ስላመኑት ደግሞ የሚታመን ሰው ነው እራሱ። ያው አንድ ሰው ስትቀራረቢ እኮ አታቂም ማንነቱ አታቂም። እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበር። እና ቤት ስላመኑት፣ ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደግኩበት አካባቢ በብዛት ሴቶች ያው እራሳቸው የሚያጠፉት አይቻሉ በራሴ የራሳቸው የሚያቃጥሉትና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ እያደግኩ ስመጣ ቀጠል አልቆመም። ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው ምትለኝ። እነሱ ጋር ተቀምጬ ትምህርቶች ትቀጥ ያለች ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር እሱም ያውና፣ መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ፣ በቃ የምስቱ የሆንኩለት እና ወደ ዘጠኝ አመት ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት። ምናልባት አልባት ጥቃት ፈጻሚሽ ማስፈራራቶች፣ ወይ ሌሎች ነገሮች ያደረግ ነበር እንዳትናገር ያደረገሽ። በቃ ማን ነው የሚያምነሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘ እና ቁርአንም በቃ ያስተምረናል ቁርአን፣ ማትገምቺ ሰው የለም። እና እሱም የእሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው፣ ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማን የሚያምነሽ? ይሄ ይሄ ጥቃት ባንቺ ብቻም አላቆምም፣ ከጊዜ በኋላ ተመልሶ መጥቷል፣ በገዛ ልጆች ላይ ተከስቷል። ምን ነበር የሆነው? አሁን ያውና በልጅነት ተለብዬ ስላደግኩ የለም ኑሮ ለማሸነፍ እናቴን ለመርዳት ብዙ ነገር ነው የምሞክረው። ቤት የሰው ቤት ጅቡቲን ሁኝ ስመለስም ጅቡቲ የቤት ሰው ሰርቻ አለው እና በመሀል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጅ አባት የተዋወቅኩት። እርግስ ሲሆን በቃ መውለድ አለብኝ ነው ያልኩት። ሐምዛ ተወለደ። እናቴና እህቴ ተቀበሉ። ጅቡቲ ስመለስ ያውና ጊዜ ያደገው ያንን ሰውዬ እኔ የጎዳኝ ወንድ ወንድ ወንድ ይነካል ብዬ አልገመትኩም፣ ልጅ ነው። እኔ ሴት ስለሆንክ ምናልባት አንድ አንዳንድ ነገር ነው ላይክ የማታስቢ ነገር የለም። እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም። እንዴት ነበር የሆነው? አንቺ የት ነበርሽ፣ ልጅሽ ጥቃት በተፈጸመበት? እኔ ጅቡቲ ነበርኩ። ልጄን መውሰድ አልፈለግኩም ላይክ በኤንቫይሮንመንት ለልጄ ብዬ ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምትሰጠው፣ ከሌላ ሰው ጋር ጥዬ ከምሄድ ብዬ ነው ሰራተኛ፣ ግን ይቆጨኛል ልጅ የፈለገው እናት ነው እንጂ ገንዘብ ወይም ይሄ አይደለም። እና በኋላ ላይ ነው ሱብ የገባኝ። ገባሽ? አንድ ልጅ ስታመጭ ህይወት ላይ ልጅ ፍቅር ነው የሚፈልገው። ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት አሜሪካ ማለት ነው። የመጣ በፊያንሴ ቪዛ ነው የመጣሁት። እና ስትዝናገኘው ልጄ ለማምጣት ሞከርኩ፣ አመጣሁት አምጥቼው ስንት አመቱ ነበር? አስራ አራት አመቱ ወደዚህ ሀገር ሲመጣ አስራ አራት አመቱ። አሁን ቤት ከመጣን አሜሪካ ከመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገጠ አላየኝማ አስር አመት እና ለማውራት ምናምን ስል ባባ ነው የሚጠራው። ባባ ማለት አባት ነው። አረለ ወላ እልሻለሁ እንደዚህ ብለ ንዴቴ እንደዚህ ብለህ ካሁን በኋላ ባባ ብለህ ያን ሰውዬ ብጠራ ነገርኩህ፣ ነው ያልኩት። አየኝና አንቺ ማረገሽ አለኝ። ያን ጊዜ መሬት ቢሰምጠኝ ወላ ሄድሻለው፣ ደስታዬን አልችልም ነበረ እና ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ ብመልሰው ደስታዬን አልችልም ነበረ። ግን ምን ማለትህ ነው አንቺም መስማትም መስማትን ፈለኩ፣ መስማትን አልፈለኩም። ያንን ጉዳቱ ስለማያውቅ ማለት ነው። እኔም እኮ አሁን ይታይሽ፣ ስለ ድፍር ምንም አላወራንም። ግን አንቺም አረገሽ ማለቱ አንቺም ጎዳሽ። አዎ ከዛ አቀፍኩት። የነገርኩት እንደዚህ አይደለም። ልጅ ላይ የሚደረገው ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነው እና ተቃቀፍ አለቀስ። ያ ተመልካቾቻችን እንግዲህ የልድሯ ሀምዛ አነጋግሮናል። ከአሜሪካ ድምፅ ጋር ቆይታ አድርጎ ነበር ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር በአጭሩ እንደዚህ ብሏል። እስቲ ሰምተነው እንመለስ። እድሜ ስንት እንደነበር አላስታውስም፣ ነገር ግን እሱ ሁል ጊዜ ቤት ሰክሮ ይመጣ ነበር። ከዛ ሚስቱን ይደበድባታል። ከዛ በኋላ ሁሉም ቤቱን ለቀው ይወጣሉ። እሱን እኔን ይቆልፍብኝ ነበር ለምን ሁሉም እቤት ጥለውኝ እንደሚሄዱ አላውቅም። አብዛኛውን ጊዜ እባክህ እባክህ እያልኩ ለምነው ነበር። እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር ምን እንደሆነ ባላውቅም። ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደ መደንዘዝ ነበር። ብዙዎች የሚጠይቁት ጥያቄ ነው፣ ከዛ በኋላ ምን ተከሰተ? ከህግ አኳያም ሊሆን ይችላል፣ ከስነልቦና ድጋፍም አኳያ ሊሆን ይችላል።

በቃ ሊወጣ በጣም እኔ ልንገርሽ፣ የኛ ሀገር ሰው ማለት አንፈልግም ችግር አለብን ማለት አንፈልግም። እና እዛ መሄዴ እኔ ጠቀምኝ። ተመልካቾቻችን እንግዲህ የስነልቦና ድጋፍ ሀምዛ ቢያገኝም አሁንም ድረስ ግን የስነልቦና ጠባሳ እንዳለበት አጋርቶናል። እሱን ሰምተን እንመለስ። በብዙ መልኩ ተጽዕኖ እያሳደረብኝ ነው። አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም። ሌላው ደግሞ እኔ እኔ ሆንኩ አይመስለኝም። የሆነ የቆሸሽኩ አይነት ስሜት ይሰማኛል። ሁልጊዜ ስለ ሁኔታው አስባለሁ። አሁን ግልጽ አውጥተሻለ ይፋ አውጥተሻለና የህግ እልባት እንዲያገኛ ላደረግሽው ለምን ነበር አሁን በ2021 ላይ እኔና ልጄ ማለት ነው። አንድ ቀን መጥቶ አለኝ በቃ እናቴ ነብሴን አላቃትም በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ። የእኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድን ነው ያልኩት፣ ሀምዛ የሆነ ነገር ማድረግ አለብን አልኩት። አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ፣ ውሸት ነሽ፣ አንቺ ነሽ ከድሮም ዱርዬ የነበርሽው የምጠፊው ምናምን ነው የተባልኩት። ወደ ፖሊሶች ፖሊሶች ጉዳዩ ማስረጃ ያስፈልጋል። ድሬዳዋ ማለት ነው። ማስረጃ ከሌለ ምንም ማድረግ አንችልም። እኛም እዚህ ስለሆን ተቃዋሚሽ ራይዝ አባባቢ ነው ወይም ደግሞ ከጥቃት ከፍ ብለን ነጥረን እንውጣ የሚል ሀሳብ አለው እና እስቲ ምንድን ነው የሰራሽ ለመስራት ያሰብሽው? በዚህ አሁን በዚህ ምሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ሕጻናቶች ናቸው እና ጎዳና ልጆች አሉ እና አሁን እዚህ ምሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም እና ሬይዝ አዌርነስ ለማድረግ ለማስተማር ግንዛቤው ምን ማድረግ እንዳለብን። እሺ አሁን ተጎድተናል። ምንድን ነው የኛ ፍቺው ነው? አሁን ሀሙስ ማታ እኔ ምግብ ሰርቼ ነው ወደ አምስት አስር ይመጣሉ። ሴፍ ፕሌስ በቃ የምናወራበት ለምን አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት ስናወራ ምንድን አለን በዛ ላይ አገሬ ላይ ማድረግ የምፈልገው ማገዝ የምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያው ፋንዴሽን፣ ጠንካራ ፋንዴሽን እዚህ ብልድ አድርጌ እዛው ለመስጠት ነው ሀሳቤ። አይጎዳም፣ ለም ለምን ብል ውሸት ነዋ ሁሉ ቤት በብዛት የሚጎዱት ሬፕ የሚደረገው ከቤተሰብ ነው። አሁን የአምስት ዓመት ልጅ የተሄዳ ነው የምትደፈረው። ምን አርግታ ሴት ልጅ አንወታ ብትደፈር ማን ነው? ጎረቤት ነው፣ ከቤተሰብ ነው። ሁሉን ነገር የሚነሳ ከቤተሰብ ነው። አንቺ ይሄንን ተቋም ስትመሰረች ብቻሽን አለም የመሰረሹ ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው። የሀምዛ ለየት ያለ ነው። እና እንዴት ነው እንደዚ አይነት መግባባት ላይ ደረሳችሁት አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋ አነስት በቃ፣ እንዴት ነው የቀረብኩት? በግልጽ እናወራ ነው ገባሽ? የተናገር ነው ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፈራለች ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው እናትና አባት ብንሆን ፈቲያ ረመዳን ቪኦኤ ቢሮ መተሽ እዚህ ስቱዲዮአችን መታሽ ልምድሽን ያንቺንም የልጅሽንም ህይወት ስላጋራሽን እጅግ አብዝቼ ያመሰግናል ከአሜሪካ ድምፅ የሚተላለፍላችሁን የአረብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር ለሁለት ሳምንታት የሚዘልቀው ጾታን መሰረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ ለአመታት በንቃት ከተሳተፉ ወጣቶች መካከል የመብት ተሟጋቾ የመብት ተሟጋቿ ሀና ላሌ ትገኝበታለች። በሀገር በቀል ሲቪል ማህበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያ የሆነችው ሀና በሴቶች መብት ተሟጋችነትና የህግ ባለሙያነቷም ይበልጥኑ ትታወቃለች። ኢትዮጵያ ውስጥ ቀን ተቀን እየተበራከቱ ያሉ ጥቃቶች ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ጾታን መሰረት ያደረጉ ጥቃቶችን መነሾ ታስረዳናለች። ለእኔ የቅርብ ጊዜ ምክንያቶች ናቸው ብዬ አላስብም። በጣም ዲፕ ሩትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው። አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው ለምሳሌ በባህል ለሴቶች የተሰጠው ቦታ በሃይማኖት ለሴቶች የተሰጠው ቦታ አናኗራችን፣ በኮሚኒቲው ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው፣ መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እ አንድ ምክንያት ነው ሩትኮት ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይም ይሄ ነው ኤክስፔክት የሚደረግበት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው፣ የኢኮኖሚ ሁኔታው፣ የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ ነው የማምነው። ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የእነዚህ ግጭቶች መስፋፋት የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና፣ የአባባሰው ጉዳይ እንዴት ይገለጻል? ያው አሁን ቅድም በጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭት፣ አለመስማማቶች ደግሞ በሴቶች መብት ላይ በሴቶች መብት ላይ ብቻም ሳይሆን በህፃናት መብት ላይ በአካል ጉዳተኞች መብት ላይ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች የግሩፕ ጋንግ ሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል እና ግራቬትድ ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ትልቅ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል፣ ማለት ነው። አጠቃላይ በሀገር ላይ የሚፈጥረው ውጥንቅጽ ለቀጣዩ ትውልድን የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትምክር ያለሽ? ሰላም ቀድማል ብዬ ያስባለው ሰው እንደ ሀገር ለሰላም መስራት አለብን ብዬ ያስባለው ሁሉም በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ሕግን እየተረጉሙ ያሉ አካላቶች ከጾታዊ ጥቃት ጋር በተያያዘ የሚመጡ ኬሶችን እንደቀላል ነገር ባያዩቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከእነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነው ብዬ አምናለሁኝ። ምክንያቱም ጥቃት የተፈጸመባት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ፣ የህግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማን አለብኝነት ስሜት ይሰማዋል፣ ተጠቂያውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያየኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋል እና መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል፣ ያሉትንም ህጎች በተገቢ መንገድ እንዲተረጎሙ እና ጥቃት እያደረሱ ያሉ አካላቶች በትክክለኛው መንገድ እርምጃ እንዲወሰድባቸው የማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን ኮሚዩኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታም አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። ከሚጠበቅባቸውም ደረጃ ይህንን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች፣ የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማወገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማወገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ተመሳሳይ ነው ለማህበረሰብ ላይ ሌድ እያደረጉ ላሉት አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሻ አለበት ብዬ አምናለው። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው፣ በምን አይነት መልኩ ነው እየተገለጸች ያለችው፣ ሞር ለሌላ ጥቃት በሚያጋልጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሻ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን፣ በዘር ተከፋፍለን፣ በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ሕፃናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍ ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁም። የተለያዩ የግል ተቋማት፣ የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴዎች ሲያደርጉ ይታያል። ንቃተ ሊናዎችን ለማስፋት ችግሩ የበለጠ ትኩረት እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ፣ ዘመቻ ሲያስተባብሩ እናያለን። የነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ከአሁኑ የተሻለስ የሚታይ እና የብዙ ሰዎችን ሕይወት የበለጠ የሚለውጥ ይሁን ዘንድ ምን ሊደረግ ይገባል ብለች ትምክር ያለች? እስከ ዛሬ ድረስ ምንም ማይካድ እና ትልቅ ኮንትሪቢሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁ በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላ የመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉ እና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምጻቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበር እና አሁንም እየሰሩ ነው እያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛት እና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ የስራቸው ትንሽ የሚመስለን ነገር አለ እና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግዝፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው፣ በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስካሬጂ የሚያስሆን አይነት ነገር ያለ ይመስላል ግን እኔ ያው ያለውን የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ ብዬ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች፣ ግለሰቦችም ዲስፓይት አወር ዲፍረንስ ወይም ደግሞ ልዩነታችንን አስቀምጠን በጋራ በሚያስማሙን ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁ ከአሁን ከምንሰራው በጣም ጠበቅ ባለ መልኩ ምክንያቱም ያው በዛው ልክ ነው ጥቃቶቹም ጠበቅ እያሉ የመጡት እና በዛ አይነት መልኩ አንድ ላይ ተጋግዘን መስራት አለብን ብዬ አስባለሁ። እስከ ዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽ ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራልን፣ ምን አልሰራልንም? አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል የሆኑ ሲስተሞችን ክሪኤቲቭ የሆኑ መልኮችን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል። ከሴቶች መብት ተሟጋቿና የሕግ ባለሙያ ሀና ላሌ ጋር ያደረግ ነው ረዘም ያለ ቆይታ። ቅጂ በዌብሳይታችን ላይ ይቀመጣል። በዚያ ሂዳችሁ እንድታዳምጡት እንድትመለከቱት እንጋብዛለን። ወደ ቀጣዩ ዘገባ እንሻገር። የሚያወጣው ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ለአሜሪካ ድምፅ አስተያየት የሰጡ ተጎጂ ቤተሰቦች በሴቶች ላይ ይፈጸማሉ ላሏቸው ጥቃቶች አስቸኳይና ተመጣጣኝ ፍትሕ ሊሰጥ እንደሚገባም ተናግረዋል። በሴቶች ጥቃት መካከል የሚሰራው ስለ ሴቶች ጥቃት የሚያተኩረው ይሁኑ የተባለ የሲቪል ማህበረሰብ ተቋም በበኩሉ በክልሉ የሚታየው በሴቶች ላይ የሚደርሱ ጥቃቶች የሚቆሙት ሁሉም ህብረተሰብ በጋራ ተቃውሞ ሲያሰማ እንደሆነ ተናግረዋል። የዚህን ጉዳይ ዝርዝር ሙልጌታ አጽባ ያሰማናል። በ2015 ዓ.ም የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራህቱ አበራ ልጃቸው ሜሮን መብራህቱ ከተገደለች አንድ ዓመት ከስምንት ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ። ተሰራ ምርመራ ላይ የለ ለአና ግን መርምርና ረሳ ምርመራ ገና ውሰድ ዋይ እዩ። የአስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለእኛ መርምረናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን የአስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳያስመረምር እንዲቀበር አያደርግም። ግን እንደዛ ተደርጓል። ዘጠነኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው። አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ትኽላይ በአድዋ ከተማ ባለፈው ዓመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ትኽላይ ላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች። ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍ ነው ወስደው፣ ለቤተሰብ ደውለው ሶስት ሚሊየን ብር ማስለቀቂያ ስጡን ብለው በዕለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍ ነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያ እና የሃበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኑሮ ከመሀሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ሕጋዊ እርምጃ ቶሎ ቢወሰድ ሊዲያና ሀበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ። ሊዲ ዓለም በውቕሮ ከተማ እሁድ ጥቅም 3 ቀን 2017 ዓ ም ተሞሽራ በሦስተኛው ቀኗ በተጠርጣሪ ሙሽራዋ በአሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሕሳይ ይገልጻሉ። ኣብ ሓጎሱ ዒልና ኣብ ሰርዶ ሆቴል ዝበሃል የሰርጓ ቀን በደስታ ነው የዋል ነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታውን ያሳልፈው ግን በሶስተኛው ቀን ምሳ አብረን ከወንድሞቿ ጋር ልምበላ ተቀጣጥረን መንገድ ላይ እያለው መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነ ሽሩባዋ ከነ ቆሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል? በሊዲያ ግድያ የሚጠረጠረው ሙሽራዋ በሕግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል። ተመጣጣኝ ፍትህ ከውርደሎ ወንበር ተመጣጣኝ የሆነ ፍትህ ነው መሰጠት የሚገባው። አስር ዓመት፣ ሃያ ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው። በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ የሆነው የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች። ቅትለት ፆታዊ ዓመፅ፣ ግድያ አለ፣ እገታ አለ። እንዲሁም ፆታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለ ነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለ ነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ሊኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን። በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትሕ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሰም እንደ ትግራይ የገጠመን ችግር አለ በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌዴራል በኩል ነው የሚጠየቀው እነዚህ አሁን ለስራችን ካሉብን ችግሮች የሚጠቀሱ ናቸው ቢሯቸው በሴቶችና ሕጻናት ላይ የሚፈጸሙ ወንጀሎች ላይ ልዩ ትኩረት ሰጥቶ እንደሚሰራም አቶ አዲሶ ተናግረዋል። ልዩ ችሎት ለማቋቋም የተጀመረ አደረጃጀት አለ። ይህ ጉዳይ በልዩ ሁኔታ እንድንመለከተው ከፍርድ ቤቶችና ከፖሊስ ጋር አብረን ለመስራት ተነጋግረናል። በትግራይ ክልል በአንድ ዓመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከእነዚህም 44ቱ የተገደሉ ሲሆን ከተገደሉት 24ቱ በባሎቻቸው የተገደሉ ናቸው ሲል የክልሉ ሴቶች ማኅበር ያወጣው ሪፖርት ያሳያል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም እንግዲህ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተም ይሁንላችሁ።